ኦሪት ዘፀአት ምዕራፍ ስምንት እግዚአብሔርም ሙሴን ተናገረው፣ ወደ ፈርዖን ግባ እንዲህም በለው እግዚአብሔር እንዲህ ይላል፣ ያገለግለኝ ዘንድ ሕዝቤን ልቀቅ። ለመልቀቅም እንቢ ብትል ግን እነሆ እኔ አገርህን ሁሉ በጓጕንቸር እመታለሁ። ወንዝም ጓጕንቸሮችን ያፈላል። ወጥተውም ወደ ቤትህ ወደ መኝታህ ቤት ወደ አልጋህም፣ ወደ ባሪያዎችህም ቤት በሕዝብህም ላይ ወደ ምድጆችህም፣ ወደ ቡሃቃዎችም ይገባሉ። ጓጉንቸሮቹም በአንተ በሕዝብህም፣ በባሪያዎችህም ሁሉ ላይ ይወጣሉ። እግዚአብሔርም ሙሴን አለው፣ አሮንን በትርህን ይዘህ በወንዞችና በመስኖቹ በውሃ ማከማቻዎቹ ላይ እጅህን ዘርጋ፣ በግብፅም አገር ላይ ጓጉንቸሮችን አውጣ በለው። አሮንም በግብፅ ውኆች ላይ እጁን ዘረጋ። ጓጉንቸሮቹም ወጡ የግብፅንም አገር ሸፈኑ ጠንቋዮችም በአስማታቸው እንዲሁ አደረጉ በግብፅም አገር ላይ ጓጉንቸሮችን አወጡ ፈርዖንም ሙሴንና አሮንን ጠርቶ ጓጉንቸሮችን ከእኔ ከሕዝቤም እንዲያርቅ ወደ እግዚአብሔር ጸልዩልኝ ለእግዚአብሔርም ይሠዋ ዘንድ ሕዝቡን እለቅቃለሁ አላቸው ሙሴም ፈርዖንን ጓጉንቸሮቹ ከአንተ ከቤቶችህም እንዲጠፉ በወንዙም ብቻ እንዲቀሩ ለአንተ ለባሪያዎችህም ለሕዝብህም መቼ እንድንጸልይ አስታውቀኝ፣ አለው። እርሱም ነገ አለ። ሙሴም አምላካችንን እግዚአብሔርን የሚመስል እንደሌለ ታውቅ ዘንድ እንደ ቃልህ ይሁን፣ ጓጉንቸሮቹም ከአንተ ከቤቶችህም ከባሪያዎችህም ከሕዝብህም ይሄዳሉ፣ በወንዙም ብቻ ይቀራሉ አለ። ሙሴና አሮንም ከፈርዖን ዘንድ ወጡ። ሙሴም በፈርዖን ላይ ስላመጣቸው ጓጉንቸሮች ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴ እንዳለ አደረገ። ጓጉንቸሮቹም ከቤት ከወጀድም ከሜዳም ሞቱ። እንደ ክምርም አድርገው ሰበሰቧቸው፣ ምድርም ገማች። ፈርዖንም ጸጥታ እንደሆነ ባየ ጊዜ ልቡን አደነደነ፣ እግዚአብሔርም እንደ ተናገረ አልሰማቸውም። እግዚአብሔርም ሙሴን አለው፣ አሮንን በትርህን ዘርጋ በግብፅ አገር ሁሉ ቅማል እንዲሆን የምድሩንም ትቢያ ምታ በለው። እንዲሁም አደረገ። አሮንም እጁን ዘረጋ፣ በበትሩም የምድሩን ትቢያ መታው፣ በሰውና በእንስሳም ላይ ቅማል ሆነ። በግብፅ አገር ሁሉ የምድር ትቢያ ሁሉ ቅማል ሆነ። ጠንቋዮችም በአስማታቸው ያወጡ ዘንድ እንዲሁ አደረጉ፣ ነገር ግን አልቻሉም። ቅማሉም በሰውና በእንስሳ ላይ ነበር። ጠንቋዮቹም ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። የፈርዖን ልብ ግን ጸና፣ እግዚአብሔርም እንደ ተናገረ አልሰማቸውም። እግዚአብሔርም ሙሴን አለው፣ ማልደህ ተነሣ፣ በፈርዖንም ፊት ቁም፣ እነሆ እርሱ ወደ ውኃ ይወርዳል፣ እንዲህም በለው እግዚአብሔር እንዲህ ይላል፣ እንዲያገለግለኝ ሕዝቤን ልቀቅ። ሕዝቤንም ባትለቅ እነሆ በአንተ በባሪያዎችህም በሕዝብህም በቤቶችህም ላይ የዝንብ መንጎችን እሰድዳለሁ። የግብፃውያን ቤቶች የሚኖሩበትን ምድር ሁሉ በዝንብ መንጎች ይሞላሉ። በዚያም ቀን በምድር መካከል እኔ እግዚአብሔር እንደ ሆንሁ ታውቅ ዘንድ በዚያ የዝንብ መንጋ እንዳይሆን ሕዝቤ የሚቀመጥባትን የጌሴምን ምድር እለያለሁ። በሕዝቤና በሕዝብ መካከል እለያለሁ። ይህም ተአምራት ነገ ይሆናል። እግዚአብሔርም እንዲሁ አደረገ። በፈርዖንም ቤት በባሪያዎቹም ቤቶች ውስጥ ብዙ የዝንብ መንጋ መጣ። በግብፅም አገር ሁሉ ላይ ከዝንቡ መንጋ የተነሣ ምድር ጠፋች። ፈርዖንም ሙሴንና አሮንን ጠርቶ ሂዱ በአገሩ ውስጥ ለአምላካችሁ ሠዉ አላቸው። ሙሴም ለእግዚአብሔር ለአምላካችን የግብፃውያንን እርኩሰት እንሠዋለንና እንዲህ ይደረግ ዘንድ አይገባም። እነሆ እኛ የግብፃውያንን እርኩሰት በፊታቸው ብንሠዋ አይወግሩንምን? እኛስ ስለ እግዚአብሔር ለአምላካችን እንሠዋ ዘንድ እንደሚያዘን የሦስት ቀን መንገድ ወደ ምድረ በዳ እንሄዳለን አለ። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሠዉ ዘንድ እለቅቃችኋለሁ፣ ነገር ግን ርቃችሁ አትሂዱ፣ ጸልዩልኝ አለ። ሙሴም እነሆ ከአንተ ዘንድ እወጣለሁ፣ የዝንቡም መንጎች ከፈርዖን ከባሪያዎቹም ከሕዝቡም ነገ እንዲሄዱ ወደ እግዚአብሔር እጸልያለሁ። ነገር ግን ለእግዚአብሔር ይሠዋ ዘንድ ሕዝቡን እንዳይለቅቅ ፈርዖን እንደ ገና አያታልለን አለ። ሙሴም ከፈርዖን ዘንድ ወጣ፣ ወደ እግዚአብሔርም ጸለየ። እግዚአብሔርም ሙሴ እንዳለ አደረገ። የዝንቡም መንጎች ከፈርዖን ከባሪያዎቹም ከሕዝቡም አስነሣ፤ አንድ ስንኳ አልቀረም። ፈርዖንም በዚህ ጊዜ ደግሞ ልቡን አደነደነ፣ ሕዝቡንም አልለቀቀም።